ሳይንስና ሕብረተሰብ። መስከረም አንድ ቀን 2010 ዓ.ም በሚሊዮን የሚቆጠሩ ኢትዮጵያውያን የአዲስ ዓመት በዓላቸውን እያከበሩ ባሉበት ሚሊዮን አሜሪካውያን ደግሞ ቁዘማ ላይ ነበሩ። ወዲህ ከ16 ዓመት በፊት በዚያ ዕለት በሀገራቸው የደረሰውን የሽብር ጥቃት እያስታወሱ ወዲያ ደግሞ ስሙን እየቀያየረ የሚያሸብራቸው ወጀብ የቀላቀለ ኃይለኛ አውሎ ንፋስ እያደረሰ ያለው ጥፋት እያሳሰባቸው ነው። ሀሪኬን ኤርማ የሚል ስያሜ የተሰጠ አውሎ ንፋስ በዚያ ዕለት ብቻ 7.2 ሚሊየን የሚሆኑ ቤቶችና የንግድ ተቋማትን ያለ መብራት ኃይል አስቀርቷል። በሀሪኬን ኤርማ ይበልጥ ተጠቂ የሆነችው በደቡብ ምስራቅ አሜሪካ የምትገኘው የፍሎሪዳ ግዛት ነበረች። የግዛቷ የመብራት ኃይል አገልግሎት አቅራቢ ድርጅት በወቅቱ ይፋ እንዳደረገው በአደጋው ምክንያት 6.5 ሚሊየን ደንበኞቹ ከመብራት ጋር ተቆራርጠዋል። ባውሎ ንፋስ የደረሰበትን ጉዳትም በድርጅቱ ታሪክ ታይቶ የማይታወቅ ብሎታል። እንዲህ የመሰረተ ልማት አውታሮች በአንዴ ከጥቅም ውጭ መሆን ዜጎችን ከአደጋው የማዳን ተግባሩን አስቸጋሪ አድርጎታል። የአሜሪካውያን ዋነኛ ምርጫቸው የሆነው የገመድ አልባ የኢንተርኔት ግንኙነት መቋረጥ ደግሞ የመረጃ ልውውጡን ገድቦታል። ይህን ነው የዜሎ ዎኪቶኪ መተግበሪያ ወይም አፕሊኬሽን ስም ከዚህም ከዚያ መደመጥ የጀመረው። በዚያው ዕለት ብቻ አፕሊኬሽኑን አንድ ሚሊዮን ተጠቃሚዎች በስልካቸው ላይ እንደጫኑት የዜሎ ኩባንያ አስታውቋል። ያለ ገመድ አልባ ኢንተርኔት በመደበኛና ዘገምተኛ የኢንተርኔት ፍጥነት በቅጡ የሚሰራውን ይህን አፕሊኬሽን በአውሎ ንፋሱ የተጠቁ ሰዎች ሲገለገሉበት ውለዋል። አፕሊኬሽኑ እንዲህ የወቅቱ መነጋገሪያውን እንጂ ለአገልግሎት የበቃው የዛሬ አምስት ዓመት ግድም ነው። ከኩባንያው የተገኘው መረጃ እንደሚያመለክተው የአፕሊኬሽኑ ተጠቃሚዎች ቁጥር አንድ መቶ አስር ሚሊዮን ደርሷል። በተለያዩ ሀገራት ለሚገኙ ተጠቃሚዎች እንዲስማማ በሚልም በሀያ ቋንቋዎች ተዘጋጅቷል ዜሎ ወኪቶኪ ከስሙ መረዳት እንደሚቻለው ወኪቶኪ ተብሎ የሚታወቀውንና የሬዲዮ መገናኛን ወደ ስልክ ያመጣ አፕሊኬሽን ነው ለሳምሰንግ አይፎን ብላክቤሪ አይነት ስልኮች በነፃ ለተጠቃሚዎች የቀረበው ዜሎ በኢትዮጵያ እንደተለመዱት ቫይበር ዋትሳፕ እና ኢሞ አይነት አፕሊኬሽኖች በድምፅ መልእክትን መለዋወጥ ያስችላል አፕሊኬሽኑን ከተንቀሳቃሽ ስልክ ሌላ በኮምፒውተር አሊያም ታብሌት ላይ ጭኖ መጠቀም ይቻላል በፌስቡክ ገጹና በዩቲዩብ ቻናሉ አፕሊኬሽኖችን ለኢትዮጵያውያን በማስተዋወቅ ዝናን ያተረፈው ዮሱፍ አህመድ ጉበን ስለ ዜሎ አጠቃቀም ለተከታታዮቹ አጠር ያለ የተግባር ቪዲዮ ከሁለት ዓመት በፊት አቅርቦ ነበር። ዮሱፍን በዜሎ ኪቶኪ አነጋግሬው ነበር። ሄሎ ዮሱፍ፣ ታዲያስ። ሰላም ሰላም፣ ተስፋ አለም። እንደ ሰላም ነው። በደንብ ይሰራል። ዮሱፍ ዜሎን አሁንም ድረስ ይገለገልበታል። በዜሎ መልእክት መለዋወጥ የሚቻለው አፕሊኬሽኑ ካላቸው ሰዎች ጋር ነው ይላል። በዚያው በዜሎ ስለ አፕሊኬሽኑ ተከታዩ ማብራሪያ ሰጥቶኛል። ለምሳሌ እኔ ዘሎ መደወል ብፈልግ ማነው ነው መደውልለት ሰው ጋር የግድ ዘሎ አካውንት መኖር አለበት። አካውንት ሲከፍት የሚጠይቀው ምንድን ነው? ዩዘርኔም ይጠይቃል፣ እንዲሁም ኢሜይል፣ ስልክ ቁጥራችንም ይጠይቃል። ከእነዚህ ሶስቱ አንዱን ያስፈልገናል። አንዱ ካለ ቀጥታ ሰርች ቦታ ላይ ከላይ ቀስታለች የአድ ምልክት አለ እሱን ስነካው አድ ማድረግ እንችላለን ማለት ነው። ሪኩዌስቱ መቀበል አለብን። አድን ከተቀበልን በኋላን መደዋወል የምንችለው እንጂ ቀጥታ መደወል አይችልም። አፕሊኬሽኑ ያው ዎኪ ቶኪ ነው። ስለዚህ ላይክ እንደ ፖሊስ ሬዲዮ ማለት ነው። አንዱ ሲያወራ፣ አንዱ ያዳምጣል። ከዛ በኋላ አንዱ ሲያወራ ደግሞ አንዱ ያዳምጣል። ስለዚህ ምንድን ነው ክብ ነገር አለች። በተኗን የማይክ በተን ስዕል ያላት በመሀል ላይ እሷን ጫና አድርገን በመያዝ መልእክት እናስተላልፋለን። ከዛ ለቀቀስ እናደርጋት ደግሞ ያው መልእክት ያስተላለፍነት ሰውዬ እሱ ደግሞ በተራው ይናገራል ማለት ነው። ለንጽጽር እንዲረዳችሁ በመደበኛው የስልክ ግንኙነት ያደረግነውን ቃለ ምልልስ አስደምጣችኋለሁ። ዮሱፍ የዜሎ ሌሎች ጠቀሜታዎች ይዘረዝራል። ሌላው ነገር አሪፍ ነገር በዜሎ አፕሊኬሽን ያለው ምንድን ነው? ሎኬሽን ወይም ደግሞ ቦታ መላክ እንችላለን። ልክ እንደ ዋትሳፕ እንደ ፌስቡክ ሜሴንጀር የምንጠቀመው ማለት ነው። እንደገና ፎቶ ቀጥታ አንስተን በካሜራ መላክ እንችላለን። እንዲሁም ከፋይላችን ውስጥ ገብተንም የምንፈልገው ፎቶ መላክ እንችላለን። እስከ አስር ሺህ የሚሆኑ ፎቶዎች በራሱ መያዝ ይችላል። ስቶሬጅ ጋለሪ ወይም ደግሞ ስልካችን ቀፎ ላይ ሴፍ ሳይሆን በራሱ በአፕሊኬሽን ብቻ መያዝ ይችላል። እንዲሁም ቀጥታ መልእክት መጻጻፍ እንችላለን፣ ዜሎ አፕሊኬሽን ተጠቅመን ማለት ነው። የዜሎ ዎኪቶኪ ዋናው አገልግሎት ስለሆነው የድምፅ መልእክት ልውውጥ አስመልክቶ በአዲስ አበባ የሞባይል አፕሊኬሽን ሰሪው ኤፍሬም ተስፋዬ ምሳሌ እየጠቀሰ ያስረዳል። ልክ የጽሁፍ መልእክት ኤስኤምኤስን እንደ መላላክ ይሄኛው ድምፅ መላላክ ነው ይላል። ዜሎ የአጭር የሬዲዮ መልእክት መለዋወጫን ወይም ዎኪቶኪን አካሄድ መጠቀሙ ዘገምተኛ ወይም አነስተኛ የኢንተርኔት ፍጥነት ባለበት በሚገባ እንዲሰራ እንዳደረገው ያስረዳል። ይሄኛው አፕሊኬሽን በትንሽ ባንድዊድዝ ምን ማለት ነው፣ በትንሽ በሆነ ኢንተርኔት መስራት ይችላል። ለምንድን ነው እንደዛ ሊሰራ የቻለው? ይሄ ፒቲቲ የሚባል እንትን ነው፣ ፑሽ ቱ ቶክ ማለትም። አሁን ቫይበር ዋትሳፕ ሲሆን ሁለት ሰው በአንዴ ማውራት ስለሚችል ተለቅ ያለ የኢንተርኔት ወይም ባንድዊድዝ ይይዛል። ይሄኛው ግን አንድ ሰው ሲያወራ፣ አንድ ሰው ይሰማል፣ ወይም ደግሞ ሌላኛው ቀጥሎ ሲያወራ የሚናገር የነበረው ይሰማል ማለት ነው። ለዛ በአንድ ጊዜ የሚያስተላልፈው የድምፅ መጠን አነስተኛ ስለሆነ ትንሽ ኢንተርኔት ባለበት ቦታ ላይ በጥራት መስራት ይችላል ማለት ነው። አነስተኛ የኢንተርኔት ፍጥነት ስንል በኢትዮጵያ ብዙሃኑ የሚጠቀመውን የቱጂ ኢንተርኔትን ይጨምራል። አንዳንድ አፕሊኬሽኖች በሚገባ ለመስራት እንደ ስሪጂ እና ፎርጂ የኢንተርኔት ግንኙነት እንደሚፈልጉ የሚናገረው የሱፍ ዜሎ በአነስተኛ የኢንተርኔት አቅም መስራቱ እንደ ኢትዮጵያ ላሉ ሀገሮች በጣም ጠቃሚ ያደርገዋል ይላል። አሁን ከሚኖርበት ሳኡዲ አረቢያ ወደ ኢትዮጵያ በተጓዘ ጊዜም አፕሊኬሽኑን በተግባር ፈትሾት በደንብ እንደሚሰራ ማረጋገጡን ይናገራል። ታውቃለህ፣ አንዳንድ ጊዜ ያው ኢትዮጵያ ሁሉም ስርጂ ተጠቃሚም አደለም፣ ሂሳቡም ያው በዛ ልክ ነው። የሚበላ ስርጂ ከሆነ በደንብ ይበላ፣ ፎርጂ ከሆነ ያው የሚበላ። ስለዚህ አነስተኛ ገቢ ያለው ሰው ያው ትጂ ነው የሚጠቀመው፣ እንደየ አቅሙ ማለት ነው። ሶ በትጂ ተጠቅሙ፣ ግን ይህን አፕሊኬሽን አውርዶ ከሚፈልገው ሰው ጋር ኮኔክት ማድረግ ይችላል ማለት ነው። በዚህ አፕሊኬሽን በርካታ ኢትዮጵያውያን እንደ ቫይበር፣ ዋትሳፕ እና ኢሞ የመሳሰሉ ሌሎች የመልእክት መለዋወጫ አፕሊኬሽኖችን ይጠቀማሉ። በኢትዮጵያ ያሉ የቴክኖሎጂ ባለሙያዎች እንደሚናገሩት ብዙ ተጠቃሚዎችን በማፍራት ረገድ ቫይበር ቀዳሚውን ስፍራ ይይዛል፣ ዋትሳፕ ይከተላል። ከቅርብ ጊዜ ወዲህ ኢሞ የተሰኘው አፕሊኬሽን ተጠቃሚዎች ቁጥርም እየጨመረ እንደመጣ ባለሙያዎች ይገልጻሉ። የአዲስ አበባው ኤፍሬም ለድምፅ ቫይበርን፣ ለጽሑፍ መልእክትና ፎቶ መልእክት መለዋወጫ ደግሞ ዋትሳፕን ያስቀድማል። የሳውዲው ዮሱፍ ግን ኢትዮጵያውያን ሌሎቹን አፕሊኬሽኖች ቢጠቀሙም ዜሎን የሚመርጡበት ሌላ ምክንያት አለ ይላል። አሁን ለምሳሌ ሳውዲ አረቢያን ብናመጣ ማለት ነው። ኢሞ እኮ አሁን ደህና እየሰራ ነው። ከዚህ በፊት ግን የግድ ቪፒኤን ተጠቅመን ነው ዝም ብሎ አሁን። ዋትሳፕ ለራሱ ቀጥታ አይሰራልህም፣ የግድ ቪፒኤን ኮኔክሽን ተጠቅመን ነው የምንጠቀመው እንጂ በኖርማሊ አይሰራ። ይሄ ግን ያለምንም ነገር ሌላም አፕሊኬሽን አያስፈልገንም፣ ቀጥታ በራሱ አፕሊኬሽን ወደ ፈለግክበት ሀገር ማለት ነው፣ ዘሎ አፕሊኬሽን ያለው ሰው ጋር መልዕክት ማስተላለፍ ትችላለህ። ኤፍሬም ዜሎ ከተለመዱት ከነ ቫይበርና ዋትሳፕ የሚለየው ተጨማሪ ባህሪ ያለው ይላል። ከዋትሳፕም ከቫይበርም ለየት የሚያደርግ ነገር ያየሁበት ቻናልስ የሚባል አዲስ ነገር አለው። ምንድነው ቻናልስ? አሁን ለምሳሌ አሁን በአሜሪካን ሀሪኬን ጊዜ በጣም ሰዎች እየተጠቀሙበት ነበር። ለምንድነው እንደዛ ሊሆን የቻለው? አንድ አካባቢ ያለ ሰዎች አንድ ቻናል ውስጥ ይገቡና ለእርዳታ ሲፈልጉ፣ አሁን ለምሳሌ እርስ በርስ መቀናጀት ይችላሉ። ለዛ ኦን አድርገውት ልክ እንደ ሬዲዮ ሰዎች የሚሉትን መስማት እነሱም ደግሞ ቻናሉ ከፈቀደላቸው ማለት የሚፈልጉትን ማውራት ይችላሉ። አንዳንድ ቻናል ለምሳሌ እርስ በርስ ሰው ላያወራበት ይችላል። አንድ ሰው ቻላኑ ክሬት ያደረገው የፈጠረው ሰው ብሮድካስት ወይም ደግሞ የሚያስተላልፈውን መልእክት እንደ ሬዲዮ መስማትም ይችላሉ። አንዳንድ ቻናሎች ደግሞ ሲፈቅዱ የሚሰሙትም ሰዎች ማውራት የሚችሉበት ነገር አለ ማለት ነው። ይህ ደግሞ ለአደጋ ጊዜ ወይም እንደዚህ ሰዎችን አንድ ላይ ሞቢላይዝ ወይም ደግሞ አቀናብረህ ለማስኬድ የሚጠቅም አፕሊኬሽን ነው ማለት እንችላለን። ዜሎ እስከ አምስት ሰዎች ድረስ የሚደረግን እንዲህ አይነት ግንኙነት በነፃ መጠቀም ይፈቅዳል። ከዚያ በላይ ከሆነ ግን ለአገልግሎቱ ያስከፍላል። እንደ ፍሬም ገለጻ ከሆነ በአንድ የዜሎ ቻናል ላይ እስከ 2500 ሰዎች መልእክት መለዋወጥ ይችላሉ። የዛሬው መሰናዷችን የስካሁኑ ነበር። ተስፋ ለም ወልደየስ ነኝ። ሰላም።